ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የዓርብ ሚያዝያ 9 2010 ዓ.ም ዝግጅታችን ጀመረ። ትንሣኤ ሲከበር ኮሮና ቫይረስና ኮቪድ-19 እንዳይረሱ ይላል የኢትዮጵያ ጤና ጥበቃ ሚኒስቴር። ነው ዋና አንደኛ ሲታረድ እራሱ ንገባያ ነው መጀመሪያ ያለበት እና በጣም ጥንቃቄ ማድረግ መከላከያ መንገዶቹን በደንብ ማወቅ መተላለፊያ መንገዶቹን በደንብ ማወቅ ስለዚህ ገበያ ውስጥም አካላዊ መራራትን መጠበቅ ከምንገዛቸው ሰዎች ያንን ጠብቀን መግዛት። ከዛ በኋላ ግን በግ ታርዶ በተቻለ መጠን እኛ የምንመክረው ጥሬ ሥጋ አለመብላት። ዶክተር ተገኔ ረጋሳ የጤና ጥበቃ ሚኒስቴር የኮሚዩኒኬሽንስ ዳይሬክተር ናቸው። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ እንደምን አመሻችሁ ክቡራትና ክቡራን አድማጮች ከቤት እየሰራሁ የማስተናግዳችሁ ሰሎሞን አባተ ነኝ በዚህ ምሽት የአሜሪካ ድምፅ ባልደረቦች ሁላችንም ከቤት ነው ይህንን ስርጭት እያደረስንላችሁ ያለ ነው ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ ንጉሱ ታምሬ በቅንብሩ አብሮኝ ያለ ቨርጂኒያ ከሚገኘው ቤቱ ነው ይህንን ዝግጅት እያቀናበረ ያለው አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ ጤና ይስጥልኝ፣ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በኢትዮጵያ ተጨማሪ አራት ሰዎች ላይ ኮሮና ቫይረስ በምርመራ እንደተገኘ ተገለጸ። የኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ ባወጡት ዕለታዊ መግለጫ 842 ሰዎች ተመርምረው አራቱ ላይ ቫይረሱ እንደተገኘ ነው የገለጹት። በዚህም አጠቃላዩ የተጠቂዎች ቁጥር 96 መድረሱን አስታውቀዋል። ዛሬ የተገኙት አራቱም ኢትዮጵያውያን ሲሆኑ አንዱ የ22 ዓመት ወጣት ከዱባይ የተጓዘና በለይቶ ማቆያ ክትትል ሲደረግለት የቆየ እንደሆነ ነው የተገለጸው። ሁለቱ ደግሞ የአዲስ አበባና የባህር ዳር ነዋሪዎች ወንድና ሴት ሲሆኑ በቫይረሱ ከተጠቃ ሰው ጋር ግንኙነት የነበራቸው እንደሆኑ ታውቋል። አንዷ የ23 ዓመት የአማራ ክልል አዲስ ቅዳም ከተማ ነዋሪ ስትሆን በቫይረሱ ከተያዘ ሰው ጋር ንክኪ ኖረዋት እንደሆነ ክትትል እየተደረገ መሆኑን መግለጫው ጨምሮ አመልክቷል። ታንዜኒያ በኮሮና ቫይረስ የሚያዙ ሰዎቿ ቁጥር እየጨመረ መምጣቱን ተከትሎ ዛሬ ለሶስት ቀን የሚቆይ አገር አቀፍ ጸሎት አስጀምራለች። በሀገሪቱ ስድስት ተጨማሪ ሰዎች በቫይረሱ መጠቃታቸው በመረጋገጡ አሁን አጠቃላዩ ቁጥር ወደ 94 ከፍ ብሏል። ፕሬዝደንቱ ጆን ማጉፉሊ ይህንኑ ተከትሎ ትናንትና ነው ህዝቡን በአገር አቀፍ ደረጃ ጸሎት ይዞ እግዚአብሔርን ከዚህ ወረርሽኝ እንዲጠብቀን ይማጸን የሚለውን ጥሪያቸውን ያስተላለፉት። በወረርሽኙ የተነሳ በሚቀጥለው ሳምንት ሊከበር የነበረውን የአንድነት ክብረ በዓል መንግስት መሰረዙ የሚታወስ ነው። በኢትዮጵያ የአሶሺየትድ ፕሬስ የፎቶ ጋዜጠኛው ሙሉጌታ አየነ በከፍተኛ ዓለም አቀፍ የሽልማት ተቋም በተወዳደረባቸው ስራዎቹ ለጩነት ከቀረቡ ሶስት ስራዎቹ ውስጥ በአንዱ አሸናፊ ሆነ። ሙሉጌታ ያሸነፈው ክስተትን እዚያው በተከሰተበት ቦታና ወቅት በፎቶ ምስል በመያዝ ዘርፍ ነው። ለሽልማት ያበቃው ስራው ቢሾፍቶ አቅራቢያ የኢትዮጵያ አየር መንገድ አውሮፕላን በወደቀበት አደጋ ወቅት ሕይወታቸውን ያጡ ሰዎች ቤተሰቦች አስከሬኖቻቸውን ሊያገኙ ባለመቻላቸው በስፍራው አፈር እየዘገኑ እጅግ በከበደ ሐዘን የተዋጡበትን ሁናቴ በቦታው በምስል በያዘበት ፎቶ መሆኑን ገልጻ፣ አዲሷ ባልደረባችን ስመኝሽ የቆየ ያጠናቀረችውን ዘገባ ይዛ ቀርባለች። ላለፉት ስምንት ዓመታት በፎቶ ጋዜጠኝነት ሙያ ያገለገለው ሙሉጌታ አየነ ለዘንድሮ የአለም አቀፍ ሽልማት የዓመቱ ፎቶ የዓመቱ የፎቶ ታሪክና የዋና ዜና ታሪክ ምድቦች ታጭቶ የነበረ ሲሆን ከነዚህም ውስጥ በዋና ዜና ታሪክ ስብስብ ዘርፍ አሸናፊ ሆኗል። አሸናፊ የሆነበት ፎቶ ዓለም አቀፉ የዜና ወኪል አሶሴትድ ፕሬስ ወኪል የሆነላቸው በመላው ዓለም የሚገኙ ታላላቅ የመገናኛ ብዙኃን በፊት ገጾቻቸው ላይ ተጠቅመውታል። በወቅቱም እኛ ቁጥር የተጋራ ፎቶ ነበር። ሙልጌታ ሽልማቱን በማግኘቱ የተሰማውን ለቪኦኤ ሲገልጽ በማሸነፍ እጅግ በጣም ነው ደስ ያለኝ። ይሄ ድል የኔ ብቻ አይደለም የመላው አፍሪካን የአንድ ፎቶግራፈር በተለይ ወጣት ፎቶግራፈሮች በፎቶ ጆርናሊዝም ላይ መስራት እንዳለባቸው ይሰማኛል። የራሳችንን አፍሪካያኖች የራሳችንን ሀገራችን ለሚፈጠረው ነገር በራሳችን ዓለም ላይ ማሳየት ይኖርብናል። ወጣት አፍሪካ ፎቶግራፈሮችን የሚያነሳሳ ነው ብዬ የማስበው። ሙልጌታ፣ ያሸነፈበት የዛሬ ዓመት ቢሾፍቱ አቅራቢያ በወደቀው ቦይንግ ሰባት ሰላሳ ሰባት ማክስ ስምንት አውሮፕላን አደጋ ለሞቱ ቤተሰቦቻቸው ፊታቸው ላይ አፈር እየበተኑ ሲያለቅሱ የሚያሳየው ፎቶ እጅግ ስሜቱን የነካ ፎቶ እንደሆነ ይናገራል። ለእኔ እጅግ በጣም ፐርሶናል የሆነ ስራ ነው። ምክንያቱም እጅግ በጣም የሚያሳዝ ነው። ቤተሰቦቻቸውን ልጃቸውን ውስታቸውን ጓደኞቻቸውን ያጡ ቤተሰቦች መጥተው ሐዘናቸውን ሲገልጹ የሚያሳዩ ፒቸሮች ናቸው። ግዛት ያሉ እጅግ ልብ የሚነካ ነበረ። ዲፕሬስ የሆንኩበት ጊዜ ነበረ። በጣም ኢሞሽናል ነበረ። የነበረ ነገር በዛ ፎቶ ነው ማሸነፍ የቻልኩት የወሬ ፕሬስ ማዋ በዛ ነት አደጋው በደረሰበት ወቅት ለሰባት ተከታታይ ቀናት አደጋው በደረሰበት ቦታ ሌሊት በመሄድ ቀኑን ሙሉ ያሳልፍ እንደነበር ገልጾ ፎቶውን ለውድድር ብሎ ባያነሳውም በዓለም አቀፍ ውድድር ላይ ማሸነፍ መቻሉ ግን እንዳስደሰተው ይገልጻል። ያገኘው ሽልማት የውድድር ሁሉ ቁንጮ ነው የሚለው ሙሉጌታ ሌሎች በሙያው ያሉ የፎቶ ጋዜጠኞችና ወደ ሙያው መምጣት የሚፈልጉ ወጣቶችን ያበረታታል ብሎ ያምናል። ለአሜሪካ ድምጽ ሬዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ ስመኝሽን፣ ለዘገባው አመሰግናለሁ። ወደ አሜሪካ ድምጽ ቤተሰብ እንኳን በደህና መጣሽ ስመኝሽ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቻይና በኮሮና ቫይረስ ወረርሽኝ ውሃን ውስጥ የሞተው ሰው ቁጥር መጀመሪያ ላይ ካሰብነው በላይ ነው ስትል ዛሬ አስታውቃለች። ውሃን የፊተኛው አሃዟ ላይ ከ50 ከመቶ በላይ ጨምራለች። የከተማዋ የጤና ባለስልጣናት ባወጡት መግለጫ በወረርሽኙ ተጨማሪ 1290 ሰዎች መሞታቸውን ነው ያስታወቁት። በዚህም አጠቃላዩ ቁጥር ወደ 3869 አሻግቧል። በቫይረሱ የተጠቁ ሰዎች ቁጥርም በ325 3 ጨምሮ አሁን 50333 መድረሱን የተገለጸው ለሞቱትና በቫይረሱ ለተጠቁት ሰዎች ቁጥር መወዛገብ ታዲያ የተለያዩ ምክንያቶች እንዳሉ የተናገሩት የጤና ባለስልጣናቱ የህመምተኞቹ ቁጥር እጅግ በጣም በዝቶ ከሐኪም ቤቶች አቅም በላይ ስለነበረ ሆስፒታል ሳይገቡ በየቤታቸው የሞቱት ቁጥር ሊካተት ባለመቻሉ እንደሆነም ገልጸዋል። ቀደም ብሎም የውጭ የጤና ባለሙያዎች ቻይና የፋ ያደረገቻቸውን አሃዞች ትክክለኝነት ተጠራጥረው እንደነበረ የሚዘነጋ አይደለም። በአሁኑ ሰዓት ባለም ዙሪያ የኮሮና ቫይረስ ተጠቂዎች ቁጥር ከሚሊዮን አልፏል። ለህልፈት የተዳረጉትም ቁጥር ወደ 150 ተጠግቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ኮቪድ-19 የሚያስከትለው ህመም በብዛት ልጆች ላይ እንደ አዋቂዎች የማይጸና ቢመስልም በወረርሽኙ የልጆች ሕይወት ሙሉ በሙሉ ተመሰቃግሏል ሲሉ አሳሰቡ። በሚሊዮኖች የተቆጠሩ ልጆች ከትምህርት ቤት ቀርተዋል፣ በዚያም የተነሳ በየትምህርት ቤቱ ያገኙ የነበረውን ምግብ አጥተዋል ያሉት ዋና ጸሐፊው መንግስታት የልጆችን ደህንነት እንዲጠብቁ ተማጽለዋል። በወረርሽኙ ምክንያት ቤተሰቦች በአለም ዙሪያ ቤት በዋሉበት በአሁኑ ወቅት ልጆች ቤት ውስጥ ተዘግተው አንድም ለጥቃት ይጋለጣሉ፣ በሌላ የቤተሰብ አባል ላይ ጥቃትና ወከባ ሲፈጸም የመመልከት አደጋም ሊያገኛቸው ይችላል ብለዋል። በዩናይትድ ስቴትስ የኮሮና ቫይረስ ተጠቂዎች ቁጥር ከ677 ሺ አልፏል። እስከ ትናንት ድረስ ከ35 ሺ በላይ ለህልፈት ተዳርገዋል። ፕሬዝደንት ዶናልድ ትራምፕ የሀገሪቱ እንቅስቃሴዎች እንደገና እንዲጀመሩ አስተዳደራቸው በሚወስዳቸው እርምጃዎች የአሜሪካውያንን ጤናና ደህንነት ቅድሚያ ትኩረት እንደሚሰጥ ትናንት ለጋዜጠኞች ተናግረዋል። ፕሬዝደንቱና የኮሮና ቫይረስ ጉዳይ ግብረ ኃይላቸው እንቅስቃሴዎች ቀስ በቀስ የሚከፈቱበትንና ሰራተኞች ወደየስራቸው የሚመለሱበትን ሁኔታ የተመለከተ እቅድ ትናንት ይፋ አድርገዋል። ቢያንስ 29 የአሜሪካ ግዛቶች የተዘጉ እንቅስቃሴዎችን በቅርቡ ለመክፈት ዝግጁ ናቸው ያሉት ሚስተር ትራምፕ፣ ሆኖም ውሳኔውን የክፍለ ግዛት አገረገዢዎችና የከተሞች አስተዳደሮች እንዲይዙት እንተዋለም ብለዋል። ፕሬዝደንቱ እቅዳቸውን ከማስተዋወቃቸው ከጥቂት ሰዓት ቀደም ብለው የዋሽንግተን ዲሲ ከንቲባ ሞሪል ባውዘር በከተማዋ የታወጀው የእንቅስቃሴ እገዳ በሁለት ሳምንት ተራዝሞ እስከ አውሮፓውያን ግንቦት 15 ድረስ እንደሚቀጥል ተናግረዋል። በቫይረሱ የሚያዙ ነዋሪዎች ቁጥር በተከታታይ ለሁለት ሳምንታት ቀንሶ እስከምናየው ድረስ የእንቅስቃሴ እገዳዎቹ አይነሱም ነው ያሉት ከንቲባዋ። የአውሮፓ ኮሚሽን ፕሬዚደንት አህጉሪቱ ላይ የኮቪድ-19 ወረርሽኝ መጀመሪያ የተዛመተባት ጣሊያን ወረርሽኙ እንደጀመረ ለእርዳታ ስላልደረስንላት ከልቤ ይቅርታ እጠይቃለሁ ሲሉ ተናገሩ። ኡርሱላ ቮንደርሊየን ጣሊያን በተቸገረችበት ሰዓት ብዙዎች አልደረሱላትም ሲሉ ለአውሮፓ ፓርላማ ነው የተናገሩት። የጣሊያኑ የውጭ ጉዳይ ሚኒስትር ሉዊጂ ዲማሎም የአህጉራዊ ኮሚሽን ፕሬዝደንት የይቅርታ ጥያቄ እውነቱን ግልጽ ያደረገ ትልቅ ተግባር ነው ብለውታል። በብሪታንያ ከኮሮና ቫይረስ ሕመማቸው እያገገሙ ያሉትን ጠቅላይ ሚኒስትር ቦሪስ ጆንሰንን ተወክለው እየሰሩ ያሉት የውጭ ጉዳይ ሚኒስትሩ ዶሚኒክ ራብ የእንቅስቃሴ እገዳ እርምጃዎቹ ቢያንስ ለሶስት ሳምንታት ጸንተው እንደሚቆዩ ይፋ አድርገዋል። በሌላ በኩል የዓለም የጤና ድርጅት ሀገሮች የቫይረሱን ስርጭት ለመቆጣጠር ያወጧቸውን እርምጃዎች ለመቀነስ ወይም ለማላላት የሚችሉበትን መንገድ የያዙ መምሪያዎች በቀጣዩ ሳምንት እንደሚያወጣ ትናንት አስታውቋል። በሌላ ዜና ዋይት ሀውስ የኮቪድ-19 ወረርሽኝን በስርጭቱ ቦታ ላይ ለመዋጋት የሚደረጉ ዓለም አቀፍ ጥረቶችን ለመደገፍ ያስተዳደሩን የድርጊት መርሃ ግብር በትናንትናው ዕለት ይፋ አድርጓል። ከዋይት ሀውስ የወጣው መግለጫ እቅዱ የዩናይትድ ስቴትስ መንግስት ላለፉት 20 ዓመታት ለዓለም አቀፍ ጤናና ሰብአዊ እርዳታ ከ170 ቢሊዮን ዶላር በላይ ወጪ አድርጎ እያካሄደ ባለው መጠነ ሰፊ ስራ መሰረት የሚሆን እንደሆነ ነው ያብራራው። በመጨረሻም የፕሬዝደንት ዶናልድ ትራምፕ የግል ጠበቃ የነበሩትና በወህኒ ቤት የሚገኙት ማይክል ኮሀን በወህኒ ቤቱ ኮሮና ቫይረስ በመዛመቱ የተነሳ የእስር ቅጣታቸውን ሳያጠናቅቁ ሊለቀቁ መሆኑ ተሰማ። ኒውዮርክ ኦትስቪል ከተማ በሚገኝ ወህኒ ቤት የሶስት አመት እስር ቅጣታቸው ላይ ያሉት ማይክል ኮሀን ቅጣታቸውን አጠናቀው የሚለቀቁት በአውሮፓውያን በሚቀጥለው አመት መጨረሻ ነበር። ቀሪውን ጊዜ በቤታቸው በቁም እስር ስር ያጠናቀቃሉ ነው የተባለው። ኮህን በ2018 ዓመተ ምህረት ነው የግብር ማጭበርበር፣ የምርጫ ዘመቻ ገንዘብ አወጣጥ ደንቦችን የመጣስ፣ ለኮንግረስ የሐሰት ቃል የመስጠት ወንጀል መፈጸማቸውን ማመናቸው አይዘነጋም። ከፕሬዚደንት ትራምፕ ጋር በድብቅ ግንኙነት ነበረ ላሉ ሁለት ሴቶች አፍ ማዘጊያ ገንዘብ እንዲሰጣቸው ማመቻቸታቸውንም የቀድሞ የፕሬዝደንቱ ጠበቃ ማመናቸው ይታወሳል። ከህን ከመለቀቃቸው በፊት ለ14 ቀናት እዚያው እስር ቤት ውስጥ ተለይተው እንዲቀመጡ የሚደረግ መሆኑ ነው የተመለከተው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ። ቆንጂት ቨርጂኒያ ከሚገኘው ቤቷ ነው። ቆንጂት ታየ የምሽቱን የዓለም ዜና ያሰማችን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695፣ በ12110 እና በ12140 ኪሎሆርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሚያዝያ 9 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማግኘት ይችላሉ። የኮቪድ-19 አዘጋገብ ሳይንቲስቶቹ ከሐኪሞቹ ጉዳዩ በቀጥታ ከሚመለከታቸው አካላት መረጃን በማግኘት በትክክል ወቅቱን በጠበቀ ሁኔታ ለሕዝቡ ተደራሽ ማድረግ ከጋዜጠኛው ይጠበቃል። በሚሲሲፒ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽንስ መምህር ዶክተር ዘነበ በየነ ናቸው። ይዘናቸዋል በዚህ ምሽት። አሁን የዕለቱ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ትንሣኤን ሲያከብሩ ኮሮና ቫይረስ እና ኮቪድ-19 መኖራቸውን እያሰቡ ከመጠንቀቅ እንዳይቦዝኑ የኢትዮጵያ ጤና ጥበቃ ሚኒስቴር አሳስቧል። ጥንቃቄው በአምልኮ ስፍራዎች ብቻ ሳይሆን በግብይትና በግል ግንኙነቶችም መሆን እንደሚገባው የሚኒስቴሩ የኮሚኒኬሽንስ ዳይሬክተር ዶክተር ተገኔ ረጋሳ አሳስበዋል። ፀሐይ ዳምጦ ዝርዝሩን ይዛለች። የጤና ሚኒስቴር እንደገለጸው የዘንድሮ የፋሲካ በዓል መከበር ያለበት የጊዜውን ስጋት ከሚመጥን ጥንቃቄ ጋር ነው። የፋሲካ በዓል በክርስትና እምነት ተከታዮች ዘንድ በድምቀት እንደሚከበር ያስታወሱት በሚኒስቴሩ የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ መደረግ አለባቸው ያላቸውን ጥንቃቄዎችንም አብራርቷል። በኢትዮጵያውያን ዘንድ በዓል ሲከበር የዘመድ አዝማድ ጎረቤትና ወዳጆች መጠራራትና በአንድ ላይ መሰብሰብ የተለመደ ነው ያሉት ኃላፊው የዘንድሮን ፋሲካ ስናከብር ግን ያለንበት ወቅት ግንዛቤ ውስጥ ማስገባት አለብን ስሉ ተናግረዋል። የበዓሉ ስናከብር እንግዲህ ይሄ በዓል በጣም ትልቅ በዓል ነው። ኢትዮጵያውያን ዘንድ በተለይ ደግሞ የክርስትና እምነት ተከታዮች መጠራራት፣ መገባበዝ ቤተሰብ፣ አካባቢ፣ ጎረቤት መጠራራት፣ መገባበዝ አለ እና እሱንም ጥንቃቄ ማድረግ ያንን አቁሙ ማለት ባይቻልም እንኳን በጣም ገባበዝ አብረን ስንጫወት አካላዊ መራራቅ የሚባለውን መጠበቅ ያስፈልጋል። ሰላምታ ስንሰጣት ከሮቁ አለመጨባበጥ መረሳት የለበትም። ያንን ጥንቃቄዎች አድርገን ይህንን በዓል ማሳለፍ ያስፈልጋል። ዋና ጤንነት ስለሆነ ጤንነታችን መጠበቅ ለሕይወት ማሰብ ያስፈልጋል እና እነዚህ ነገሮች መረሳት የለባቸውም የሚል መልእክት ነው የምናስተላልፈው። በዓሉን የሚያከብር የክርስትና እምነት ተከታይ እንደ አቅሙ ዶሮ፣ በግ፣ ፍየል ያርዳል ወይም የበሬ ሲጋ ይገዛል። ነገር ግን ከግብይት ጀምሮ ታርዶ ተዘጋጅቶ ለመመገብ እስኪበቃ ድረስ ጥንቃቄ የተሞላበት አዘገጃጀት መከተል ግዴታ ነው በማለት አሳስበዋል። የኮሚኒኬሽን ዳይሬክተሩም ዶሮ ማረግ በግ ማረግ ይቻላል፣ ግን ጥንቃቄ ነው ዋና አንደኛ

መከላከያ መንገዶችን በደንብ ማወቅ፣ መተላለፊያ መንገዶችን በደንብ ማወቅ። ስለዚህ ገበያ ውስጥም አካላዊ መራራትን መጠበቅ ከምንገዛቸው ሰዎች ያንን ጠብቀን መግዛት። ከዛ በኋላ ግን በግ ታርዶ በተቻለ መጠን እኛ የምንመክረው ጥሬ ሥጋ አለመብላት ይ ጊዜ እስከምታልፍ ድረስ ምንም እንኳን ለኢትዮጵያውያን ከባድ የሆንን እናውቃለን ግን ዋናው ለጤንነታችን ደግሞ ማሰብ ስላለብን እና ይሄ ከባድ ሊሆን ስለምንችሉ ከዚህ ጋር ተያይዞ ሊመጡ የሚከሰቱ የሚችሉ የጤና ጉድለቶች ሊኖሩ ስለምችሉ ጥንቃቄ ማድረግ፣ ከማረዳችን በፊት ከመነካካታችን በፊት መታጠብ፣ ከነካካም በኋላ ደግሞ እጅን በደንብ አድርጎ በጣም በንጹህ ውሃ መታጠብ። ምክንያቱም መነካካት ሊኖር ይችላል ካረድን በኋላ ስራ ሲፈጠር አይናችንን፣ አፍንጫችንና አፋችንን መነካካት ሊኖር ይችላል። ይሄንን በደንብ መጠበቅ አለመነካካት፣ በተለይ ከባህሉ ጋር ይሄ ግ ሊኖር ስለሚችል በደንብ መታጠብ አለመርሳት፣ የግን ውሃ በአቅራቢያው ላይ ካልተገኘ ደግሞ ሳኒታይዘር የሚባል እና አልኮልን መጠቀም እዚህ ላይ ትኩረት እንዲደረግ እንፈልጋለን። ዶክተር ተገነ አክሎም በተለያዩ የግብይት ቦታዎች ዛሬ ባደረጉት ቅኝት መዘናጋት ማስተዋላቸውን ገልጿል። አሁን እዚህ ከተማ ላይ ዛሬ ራሱ እያየን ነበረ። ይህንን የአካላዊ መራራቅ ተግባራዊ እያደረግን አይደለንም። መርሳት የለብንም ስለዚህ ገበያ መገበያየት ይቻላል፣ ግን ገበያ ስንገበያይ ደግሞ ጥንቃቄ ማድረግ በጣም ወሳኝ መሆኑን አሁንም መርሳት የለብንም። ሁሌም መርሳት የለብንም። ይሄንን ነው አንዱ ማስተላለፍ የምፈልገው። ህዝቡ በዓሉን ሲያከብር ድጋፍ የሚሹ ወገኖችን ማስታወስና መርዳት እንዳለበትም የጤና ሚኒስቴር ኮሚኒኬሽን ዳይሬክተር አስገንዝበዋል። ከዚህ በዓል ጋር ተያይዞ ያላቸው ሰዎች የሌላቸው መርዳት በጣም አስፈላጊ ነው የሚሆነው ከኮሮና ቫይረስ ጋር ተያይዞ ኢኮኖሚውን ሊቀዛቀዝ ይችላል። በዚህ ጋር ተያይዞ ደግሞ የሚጎዱ ሰዎች ሊኖሩ ስለሚችሉ ያላቸው ሰዎች የሌላቸውን፣ ይህ ባህላችንም ስለሆነ ባህል ስለመጣ ብቻ ሳይሆን ኢትዮጵያውያን ባህላችን ነውና የሌላቸውን ሰዎች መርዳት ያስፈልጋል። የሚረዳዳ ደግሞ ጥንቃቄ ማድረግ አካላዊ መራራ ኩንና ንጽህናውን በደንብ እየጠበቅን የሌላቸውን ሰዎች እየረዳን ይህንን በዓል በሰላም እና በጤና እንድናሳልፍ ላለው ይህንን ሁሉም ተግባራዊ ቢያደርግ፣ እንደ ጤና ሚኒስቴር እኛ የተቻለነ ሁሉ የህብረተሰባችንን ጤና ለመጠበቅ እና በሽታውንም ለመከላከል የተቻለን ጥረት እያደረግን ነው ያለ ነው። ህዝባችን ደግሞ ከጎናችን ከጊዜ ወደ ጊዜ እየቆመ ነው ያለው። ማለት ዶክተር ተገኔ ረጋሳ በዓሉ ለኢትዮጵያ ክርስትና እምነት ተከታዮችና ለመላው ህዝብ የጤናና የደስታ እንዲሆን ተመኝቷል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ፀሐይን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። ስፍራና የመመርመሪያ መሳሪያ በሙሉ አቅምና በተስተካከለ ሁኔታ እየሰሩ አይደሉም ሲሉ የሕክምና ባለሙያዎች ቅሬታ እያሰሙ ናቸው። ለባለሙያዎቹ ራስን መከላከያ እና ሌሎችም አቅርቦቶች አለመሟላታቸውም እየተነገረ ነው። የመንግስቱን ምላሽ አካተተ ዘገባ አስቴር ምስጋናው ከባህር ዳር ይዛለች። በባህር ዳር ከተማ በመከላከያ ሆስፒታል የሚገኘው የኮሮና ቫይረስ ለይቶ መቆያ ውስጥ የሚሰሩ አንዳንድ ባለሙያዎች ለአሜሪካ ድምፅ እንዳስረዱት ግልጽ የሆነ ለህክምና ባለሙያዎች የሚሆኑ አቅርቦት ችግር ይታያል። ስማቸው እንዲጠቀስ ያልፈለጉ የህክምና ባለሙያዎች ይህንኑ ያብራራሉ። ከዚህ ከባህር ዳር መኮንን ኮሮና ህክምና ማዕከል ነው። ባለሙያው ራሱን የሚከላከልበት ማቴሪያል የሚጠቀምበት ማለት ነው፣ እየተሟላ አይደለም። ለምሳሌ ምን የጎደለ? ለምሳሌ አሁን ይሄ የፊት መከላከያ ፊት መሸፈኛው ኮምፕሊት የሆነ ንለብሰው ማለት ነው ከቨር ወል የሚባለው ልብሱ ሰውማ ማንታ ሲገቡ ይበቁ ማሽን አለ። መካኒካል ቬንትሬተር የሚባለው እሱ ማሽን አንድ ብቻ ነው ያለው የሚሰራ ማለት ነው። ምናልባት የአሁን ጽኖማን የለንም እንጂ ሊኖረ ኑሮ ያው ጉዳችን ማለት ነው። ከዚህ ጋር በተያያዘ ጽዳት ባለሙያ ያው ሪስኩንም በመፍራት የሚቀጠር ባለሙያ ጣፍሶ ወንዶች ነው ያሉት የወንድ ጽዳት ማለት ነው። እነሱ ደግሞ ምንም አይነት ኤክስፔሪንስ የሌላቸው ናቸው። በቁጥርም ትንሽ ናቸው። አራት አመት ናቸው። እነሱ ደግሞ ያንን ግዙፍ ሆስፒታል ለማጽዳት አቅሙም እንትኑ የላቸው። ሆኖት ለማነጋገር እንደነገሮች መሪ የለን የሚያስተባብረን ማለት ነው። ጤና ቢሮ ሳል ጤና ቢሮ የማይመጣ ደውለን ነበረ። ስልካቸውንም አያነሱም። አንደኛ ደግሞ እዚህ እየተከፈል አደለም። እኛ እዚህ ሁሉ ነገር ሊሟላልንም ያሉ ነገሮች በሚቻለው መልኩ ቢያሟሉልንም ግን እኛ ደግሞ ስለነመጣ ነው ቤተሰቦች አሉ እና እነሱ ለበዓል የሚያስፈልጋቸውን ነገሮች እኛ ለማድረግ የቤነኬታችን የሆነ ነገር ሊኖረን ይገባል እና ለጊዜው ባንኖች ማቴሪያሎች ሙሉ ናቸው ግን እኛ አሁን እያልን ነው ያለን ለወደፊት ለምሳሌ አሁን ያሉ ከበር የሚባል አሁን ለምሳሌ በጥቂት ነው ያለው ሰላሳ አርባ ነው ያለ እና ብዙ በሽተኛ ቢመጣ ማስተናገድ ከማንችለው በላይ ነው የሚሆንብን እና ቀድሞ የቅድመ ዝግጅት ስራዎች ይሰራ የሚጠየቀ ስንጠይቅ እየተመለሰልን አይደለም። የአማራ ክልል የህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር ማህተመ ሀይሌ ከሰሞኑ በሰጡት መግለጫ በባህር ዳር ከተማ የሚገኘው የኮሮና ቫይረስ መመርመሪያ በቦታ እጥረት ምክንያት በሙሉ አቅሙ እየሰራ እንዳልሆነ አረጋግጠዋል። አንዱ መሳሪያ የመመርመር አቅሙ ከሶስት መቶ ሰባ ሁለት ይደርሳል በ24 ሰዓት በሙሉ አቅሙ ከሰራ ሁሉ ነገር ከተሟላ ሶስት መቶ ሰባ ሁለት ሆኖም ግን አሁን ባለን አቅም ላቦራቶሪው ይህንን የኮቪድ 19 ቫይረስ ለመለየት ቢያንስ ቢያንስ ሶስት ክፍል ደዚግኔትድ የሆነ ሩም ይፈልጋል። ይህንን ከማድረግ አንጻር አሁንኛ ላብ ላይ የመስራት አቅሞ በዚህ ባለን ሴትፕ 372ቱ ማሽኖች ተደምረው ወደ 744 መስራት እየቻሉ ግን አሁን መስራት የቻልንበት አቅማችን ከ96 እስከ መቶ ያሉ ናሙናዎችን ነው፣ በአንድ ጊዜ በ24 ሰዓት ፕሮሰስ ማድረግ የሚችል አቅም ያለን የሚሆነበት እንዳልኳቸው የክፍል ጥበት ይህን እንግዲህ መንግስት ጋር እየተነጋገር ያለበት ነገር ያው የማስፋፋቱ ጉዳይ ነው። በሁሉም አቅጣጫ የማስፋፋት ስራ የመስራት ሁኔታ ነው። የአሜሪካ ድምጽ ጉዳዩን ከሚመለከተው የክልሉ ጤና ቢሮ መረጃ ለማግኘት ያደረገው ሙከራ አልተሳካም። በጉዳዩ ላይ ለአማራ ብዙሃን መገናኛ ድርጅት ማብራሪያ የሰጡት የዚሁ የጤና ቢሮ ኃላፊ ዶክተር መልካሙ አብቴ ችግሩ በሂደት ይፈታል ነው ያሉት። ህብረተሰብ ጤና ኢንስቲትዩት ያለው ላብራቱ ማሟላት ስራውን እየሰራ ነው። እየበዛ ከሂደት ተዙ ተጨማሪ ግብአት ያስፈልጋል። ይሄንን ጤና ሚኒስትሩ ጋር እየተነጋገርን ነው። ሚኒስቴር መስሪያ ቤቱ ግዢዎችን እያካሄደ እንደሆነ ገልጾልናል። ከዚህ በኋላ የሚሰጠና የሚሆነው እኛም ባሉን መንገዶችም እናሟላ ይሆናል። ሴንቲቭ ያስፈልገናል የሚሉ ጥያቄዎች አሉ። ይሄ ተጋላጭነት ላላቸው ባለሙያዎች በሚል የጤና ሚኒስቴር መስሪያ ቤቱ እያስጠናና በቅርብ ጊዜ ይህንን ይፋ እንደሚያደርግ በተለያየ ጊዜ ባሉን የቪዲዮ ኮንፈረንስ ስብሰባዎች ተገልጾልናል። ስለዚህ መመሪያ እንደመጣልን ለሁሉም ተግባራዊ የምናረግ ይሆናል። ይህ በእንዲህ እንዳለ በጎንደር ከተማ የኮሮና ቫይረስ ምርመራ ተጀምሯል። ዛሬ በአማራ ክልል ሁለት የኮሮና ቫይረስ ተጠቂ ሰዎች ተገኝተዋል። ግለሰቦቹ የ52 ዓመት የባህር ዳር ከተማ ነዋሪ እና የ23 ዓመት ወጣት የአዲስ ቅዳም ነዋሪ ናቸው። በክልሉ ቫይረሱ የተገኘባቸው ሰዎች ቁጥር አምስት ደርሷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ዘገባ እናልፋለን። ትግራይ ውስጥ ቤት ለቤት የተካሄደው የኮሮና ቫይረስ አሰሳ ትናንት ተጠናቋል። ለአራት ቀናት በመላው ክልል በተካሄደው አሰሳ የተጠረጠሩ ሰላሳ ሦስት ሰዎች ወደ ለይቶ ማቆያ እንዲገቡ መደረጉን መቀሌ ያለው ሪፖርተራችን ሙሉጌታ አጽባሀ ዘግቧል። ዝርዝሩን ከሙሉጌታ የትግራይ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር ሐጎስ ጎደፋይ በዛሬው ዕለት በሰጡት መግለጫ ሰኞ ሚያዝያ አምስት ሁለት ሺ አስራ ሁለት የተጀመረው ለአራት ተከታታይ ቀናት የቆየው የቤት ለቤት አሰሳ ትናንት ሚያዝያ ስምንት እንደተጠናቀቀ ተናግረዋል። ሕዝብ በኮሮና ቫይረስ ወረርሽኝ ያለው ግንዛቤ ምን ይመስላል፣ በእያንዳንዱ ቤተሰብ የቫይረሱ መከላከያ አለ ወይስ የለም በማለት ለማረጋገጥ አሰሳው አጋዥ ነበር ብለዋል። ዶክተር ሐጎስ በተካሄደው የቤት ለቤት አሰሳ ሰላሳ ሶስት ሰዎች በቫይረሱ የተጠረጠሩ ተለይተው ምርመራ እየተካሄደ መሆኑም አስታውቀዋል። ምልክታት ዘለውም ምልክቶች የታየባቸው የተጠረጠሩ ሰዎች ተብለው በአሰሳው ያገኘ ናቸው፣ ሰላሳ ሶስት ሰዎች ናቸው። እነዚህ ሰዎች በምርመራ ሂደት መሰረት ናሙና እየተወሰደ ይገኛል። ምርመራም እየተካሄደ ነው። በትናንትና እለት ብቻ የስድስት ሰዎች ናሙና መጥቷል። የአንዳንዶቹም በየወረዳው እንደ አዲስ የተጠረጠሩ ሰዎች ዳግም ለመጠርጠር ይበቃሉ ወይ ተብሎ እየታየ ነው ነው ያሉት። ዶክተር ሓጎስ በመግለጫቸው በቤት ለቤት አስሳው ከ10 ዓመት በፊት በተካሄደው የሕዝብ ቆጠራ መሰረት አንድ ነጥብ ሶስት ሚሊዮን ቤተሰቦች እንዲካተቱ ታቅዶ የነበረ ሲሆን በተግባር ግን 1 ሚሊዮን 500 በተካሄደው አስሳ የኅብረተሰብ ግንዛቤ በወረርሽኙ መከላከል 58 በመቶ መሆኑና የመከላከያ ግብአቶች ያሏቸው ደግሞ 48 በመቶ መሆናቸው ታውቀዋል ብለዋል። ዶክተር ሓጎስ ጎደፋኝ በትግራይ ክልል አስሳው ለመጀመሪያ ጊዜ በመካሄዱን በአፈጻጸም ሂደት ጉድለት ሊኖር እንደሚችል ያመኑት ዶክተር ሓጎስ በትግራይ የወረርሽኙ የመከላከልና የመዛመት አቅም ያለበት ደረጃ ለማወቅ አጋዥ ነው ብለዋል። ተራእዩ ገዛውቲ ወይከዓ መራሕቲ ስድራ አሁን በአሰሳው ያገኘ ነው እንደ ትልቅ ማስረጃ ነው። በተለይ ደግሞ በቀጣይ ለምንሰራቸው ጉዳዮች ላይ አጋዥ ነው፣ ለመከላከል ስራው ደግሞ በተጠናከረ መንገድ እንዲሄድ ያግዛል ነው ያሉት። ከተለያዩ አካባቢዎችና ውጭ ሀገራት ወደ ትግራይ የሚገቡ እንግዶች ለ14 ቀናት ተለይተው እንዲቆዩ በተወሰነው መሰረት እየተፈጸመ ነው ሲሉ ኃላፊው ተናግሯል። የትንሣኤ በዓል ምክንያት በማድረግ ከቤተሰቦቻቸው ጋር በዓሉ ለማክበር ወደ ትግራይ የሚጓዙ ሰዎች በዓሉን በለይቶ ማቆ ለመቆያ ስለሚያሳልፉት ባሉበት አካባቢ ቢቆዩ ይመረጣል ብለዋል ዶክተር ሓጎስ። በቀጣይ የቫይረሱ ወረርሽኝ ተጋላጭ ለሆኑ ማለትም ቫይረሱ በከፍተኛ ደረጃ ከተዛመተባቸው አገራት ወደ ትግራይ የገቡም፣ ረዥም ርቀት የሚጓዙ አሽከርካሪዎች፣ ኒሞኒያ የተገኘባቸው በጽኑ ሁማን ክፍል የሚገኙ ታካሚዎች፣ እንዲሁም በድንገተኛ ክፍል የሚሰሩ የጤና ባለሙያዎች ቅድሚያ ተሰጥቶ የኮሮና ቫይረስ ምርመራ ይካሄዳል ሲሉ የትግራይ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር ሓጎስ ጎደፋይ ገልጸዋል። ለአሜሪካ ድምፅ ሙልጌታ አመሰግናለሁ። ሙሉ ጌታ በኮቪድ-19 ወረርሽኝ ስፍ የሚያስፈልጋቸውን ሰዎችና መጠለያ የሌላቸውን ለመርዳት ለይቶ መመዝገቡን የኦሮሚያ ክልላዊ መንግስት አስታውቋል። የክልሉ አስተዳደር ስለ ኮሮና ቫይረስ እና ስለ ኮቪድ-19 23 ሚሊዮን ሰው መረጃ እንዲደርሰው አድርጌያለሁ ይላል የመስተዳድሩን የኮሚኒኬሽንስ ኃላፊ አቶ ጌታቸው ባልቻን ያነጋገረው ሙክታር ጀማል ዝርዝሩን ይዟል። እስከ ቀበሌ ድረስ ያሉ የጤና ኤክስቴንሽን ሰራተኞች በጎ አድራጊ ወጣቶችን በማደራጀት የማስተማር ቤት ለቤት አሰሳ በማድረግ እና እያንዳንዱ ሰው ስለ ስርጭቱ፣ ስለ ቫይረሱ ምንነት፣ አጠቃላይ የሚያሳያቸው ምልክቶች እና የመከላከያ ስልቶቹ ላይ ግንዛቤ መፍጠር ስራ እየተሰራ ነው ያለው። የላብራቶሪ ወይ ደግሞ የምርመራ ማዕከሎችን የማስፋፋት ስራን በተመለከተ ኦሮሚያ ላይ ተቋቁሟል የተባሉ የአዳማ ሪጂናል ላቦራቶሪን ጨምሮ ከዚህ ቀደም ይጠቀሱ ነበር። ምን እየተሰራ ነው ያለው? በዚህ ደረጃ ኦሮሚያ አምስት ላቦራቶሪዎችን ለማደራጀት ነው በእቅድ የተያዘው። ሁለት ሙሉ በሙሉ ወደ ስራ ገብተዋል፣ የሐረማያ እና የአዳማ ወደ ስራ ገብቷል። ጅማ ያለውና አሰላ ያለውም በቅርብ ቀን ወደ ስራ እንደሚገባ ሁሉ ነገር የተደራጀለት ነው። ነቀምት ላይ ያለውም በዛ ልክ እየተሰራበት ነው። የሚያስፈልጋቸው ማቴሪያሎችም እየገቡለት የሰው ሃይልም ሰልጥ ነው ወደ ስራው የመግባትና የምርመራውንም ስላ ጎን ለጎን ለማስገድ ዝግጅቶች እየተደረጉ ነው ያሉት የመከታተል ሂደቶችን ለምሳሌ የንክኪና የግንኙነቶችን ፍለ g ga ምን ያህል ሰዎች ጋር እየተደረሰ ምርመራ እየተደረገ ነው ያለው? እንደዚህ አይነት ነገሮች ወረርሽኙን ለመግታትና ለመቆጣጠር ለምሳሌ፣ አዲስ አበባ ላይ የተጀመረ የቤት ለቤት ምርመራና ክትትል አለ መሰል ስራዎች ኦሮሚያ ላይ የተጀመረ ነገር ምን አለ? ሁሉም ቦታ ላይ የሙቀት መለኪያ ወደ ኦሮሚያ ከተሞች ሲገባ የሙቀት መለኪያ ስራ እንዲሰራ ተደርጓል። ለዚህ ቅድመ ዝግጅት ተሰርቷል። በዛም ልክ ከአንድ ወር በኋላ ወደ ሀገራችን የገባና ና ወደ ክልሉ የሄደ ሰውም ካለ በየቀበሌው እንዲለየ ማድረግ ስራና ራሱንም በቀበሌ ወይም በጤና ጣቢያን እንዲያስመዘግብ ጊዜ ስራ ነው የተሰራው። በዛም ልክ አንድ ሰው በዚህ ቫይረስ መጠቃቱ ከተጠረጠረ ና ወይም ደግሞ በላብራቶሪ ከተረጋ ፖዘቲቭ መሆኑ ከተረጋገጠ ትሬስ ይደረጋል። የት ነው የገባው፣ የት ነው የነበረው፣ ንክኪ ከምናማን ጋር ነበር፣ የት ነው ይለው ነገር ክትትል የሚያደርግ የባለሙያ ቡድንን በክልል ደረጃም፣ በዞንም፣ በከተማም ተጠራጅቶነ ያለ ምን ያህል ሰዎች ጋር ለመድረስ ተቻለ። በዚህ አይነት መልኩ በዚህ አይነት እንቅስቃሴያችን እስከ ትናንትናው ግምገማችን አጠቃላይ የታየው በሚዲያ ከሚተላለፉት በተጨማሪ በግለሰብ ደረጃ ወደ ሃያ ሦስት ሚሊዮን የሚጠጋ ደረጃ ላይ እንደደረስን ነው። ግምገማ ያደረግነው የክልል አመራር ሳይቀር ነው። ክልል አመራር፣ ዞን ላይ የዞን አመራር፣ ወደ ወረዳ፣ ወረዳ ደግሞ ወደ ቀበሌ ወርዶ ይህንን ጉዳይ በባለቤትነት እንዲመራ ተደርጎ ሰዎች ግንዛቤ መፍጠር ስራ ተሰርቷል የሚል ነው ያለን። አንዴ ግንዛቤ ተፈጥሮ የሚያበቃለት አይደለም። በየጊዜው ግንዛቤ መፍጠር ስራውም የክትትል ስራውን ተጠናክሮ እንዲቀጥል አቅጣጫ ተቀምጦ እየተሰራበት ነው። ኦሮሚያ ከብዙ ክልሎች ጋር የሚዋሰን ክልል ነው። አልፎም ደግሞ ሌላ ዓለም አቀፍ ድንበሮች አሉ። በአጠቃላይ በጋራ የሚሰሩ ስራዎች ምን ይመስላሉ? በሀገራችን በአጠቃላይ በየሳምንቱ ከሁሉም ክልሎች ጋር በቪዲዮ ኮንፈረንስ ያለንበትን እየገመገምን ልምዳችንንም እየተጋራን ችግሮቹንም በድንበር አካባቢ ወይም በሚያዋስንን ቀበሌና ወረዳ አካባቢ ያለውን ችግር እየተጋራን ችግሩን በጋራ የመስራት ስራ አብረን እየሰራን ያለ ነው። ከሀገር ደረጃ ድንበሮቻችን የሚያዋስኑን ሀገሮች ጋር እንዴት መስራት እንዳለብን በአጠቃላይ በአስቸኳይ ጊዜ አዋጁም የተከለከለው ወደ ሀገራችን የሚገቡት በአየርም በምድርም በየብስም የሚንቀሳቀሰውን ሁሉ ተከልክሏል። እሱ የተከለከለውን መሰረት ተደርጎ በሌላም መልክ በእግርም ቢሆን በእንስሳትም የሚንቀሳቀሱ እንቅስቃሴዎች ሊኖሩ ይችላሉ። እነዚህን ለመግታት ድንበር አካባቢ የተለየ ጥበቃ የማድረግ ስራ እና ሾልኮም የገባ ካለ የምርመራ ስራ በማድረግ አስራ አራት ቀን እንዲቆይ የማድረግ ስራ በትኩረት እየተሰራበት ነው ያለው። ኦሮሚያ ላይ የተገኘው እስካሁን አራት ሰው በኢንዱስትሪ ኮሪደር የሚባለው መንገድ ይሄ ዱከም አንስቶ እስከ አዳማ ያለው መንገድ ላይ በአጠቃላይ ተጋላጭነቱ ከፍ ያለ ነው። ከአዲስ አበባ ቀጥሎ ትልቁ ተጋላጭ ነው የሚባልለት ነው። ምን ማንጫ አሰምተዋል? ምንስ እንደ አዲስ መፍትሄ የተዘረጋ መንገድ አለ? መጀመሪያም ተጋላጭ የሆኑ ኤሪያዎችን የመለየት ነው። ተጋላጭ የሆኑ ሰዎችን የመለየት ነው። በዚህም ልክ በኛ በኢንዱስትሪ ኮሪደር ተብሎ በሚጠሩት አዳማ መንገድ ላይ እና በዚህ በዱከም አካባቢ ምን አይነት ትኩረት መደረግ አለበት ተብሎ ከተለዩት ቦታዎች፣ ከተለዩት ኢንዱስትሪዎችም ይሁን ከተለዩት ችግሮች ይደርሳሉ ተብሎ ከተለዩ ሰዎችም እዛ አካባቢ ነው ትኩረት ተደርጎበት ሲሰራ የነበረው እና በተለየ ሁኔታ ነው እዛ አካባቢ እየሰራን ያለ ነው። ይህ ችግር ሲያጋጥም የተለያዩ ሰዎች በጉዳዩ የማህበራዊ ችግሮች የሚያጋጥማቸው አሉ። ለምሳሌ መንገድ ላይ የሚያድሩ ሰዎች አሉ። በየቀኑ ሰርተው ኑሯቸውን የሚደጉሙ ሰዎች አሉ። እንቅስቃሴም ሊቸግር ስለሚችል ምን ታስቧል የእነዚህን ሰዎች ሕይወት መደገፍ ላይ በመንግስት ደረጃ ወደ ሰባት የሚሆኑ ኒውሳን ኮሚቴዎች ተደራጅተዋል። ከነዛ ኮሚቴዎችም አንዱ ዚህ የዜግነት ግዴታ ኮሚቴ ነው። ይሄ ኮሚቴ ትኩረት አድርጎባቸው ከሚሰራው ስራዎች በተለያየ ደረጃ ያሉትን ባለሀብቶች በንብረታቸው፣ በሀብታቸው፣ በእውቀታቸው ባለው እንዲደግፉ የማድረግ ስራ ነው እየተሰራ ያለው። በዛም ልክ ትናንትና ሲንገመግም በማቴሪያል ሰው ጉልበት ወደ ገንዘብ ሲመነዘር እና በገንዘብ እንዲሁም በተለያዩ ስጠታዎች በአጠቃላይ ወደ አራት መቶ ሚሊየን በላይ ወደ ግማሽ ቢሊየን የሚጠጋ ነው የተሰበሰበ እስካሁን። ይህንን በምን አግባብ በአይነትም አለ፣ ይሄ በገንዘብ ብቻ ሳይሆን በአይነትም የተሰጠውን ስጦታ ጭምር ነው እያልኩ ያለሁት፣ የሰው ጉልበትን ተጨምሮበት በዛ ልክ ነው እየሄደ ያለው። በተደራጀ ሁኔታ ይህንን የመከላከሉንም ስራ ጎን ለጎን የሚጎዱ ሰዎችም ካሉ ራሳቸውን መደጎም የማይችሉ ሰዎችም ካጋጠሙን በምን አግባብ ነው ማቋቋም የምንችለው የሚለው ትኩረት ተደርጎበት እየተሰራ ነው ያለው። በሌላ በኩል በየአካባቢው እርስ በራሱ እንዲደጋገፍ ማድረግ ማዕዳችንን መጋራት የሚለው የጠቅላይ ሚኒስትሩን አጠቃላይ መነሻ ሀሳብ ወስደን በክልላችን የሚሄድ በዚህ ደረጃ የመተግበር ስራ ነው እየሰራን ያለ ነው። በፊታችን ያለውን በዓላትንም እንዴት አብሮ ማሳለፍ እንደሚችሉ፣ አሁን የክርስትና ሃይማኖት ተከታዮች ከፊታችን በዓል አለ። የእስልምናም በዓል በዓላቸው፣ የሚቀጥለው ሳምንት የሚጀምር በዓል አለ። በዚህም በዓላችን ምንም አይነት የሃይማኖትና የብሄር ልዩነት ሳይኖረን ፖለቲካ ልዩነት ሳይኖረን የመደጋገፍ እና አብሮ የመላት በአንድ አብሮ የመቋደስ ስራ በጋራ መስራት አለብን ብለን በትኩረት እየተሰራበት ነው ያለው። ጎዳና ተዳዳሪዎችም አሉ። ክልላችን በላያሉ ከተሞች የሚታዩ ጎዳና ተዳዳሪዎች አሉ። መጀመሪያ እርምጃ የተወሰደው እነዚያ ጎዳና ተዳዳሪዎች ቤተሰባቸው የሚታወቁ ከሆነ ወደ ቤተሰባቸው ሄደው ወደ ከቤተሰባቸው ጋር ተቀላቅለው ጊዜውን እንዲያሳልፉ፣ ካልሆነ ደግሞ ቤተሰባቸው የማይታወቁትን ደግሞ በከተሞች ደረጃ እንዴት ማቋቋምና ማኖር እንችላለን ተብሎ የመለየትና ወደ አንድ የማምጣት ስራም እየተሰራ ነው ያለው። በጣም ነው ማመሰግነው። አቶ ጌታቸው ባልቻ የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ ይህን ቃለ መጠየቅ ለማድረግ ፈቃደኛ ስለሆኑ በአሜሪካን ድምጽ አድማጮች ስም በጣም እናመሰግኖታለን። እኔም አመሰግናለሁ። አመሰግናለሁ ሙክታር። በምስራቅ ጉጂ የተለያዩ ወረዳዎች ውስጥ ቁጥሩ የበዛቸው የአካባቢው ነዋሪዎች ገልጸዋል። የኦሮሚያ ጸጥታ ቢሮ ደግሞ ወንጀሎችን የፈጸሙ የኦነግ ሸኔ ታጣቂዎች ያላቸው ሰዎች መያዛቸውን አስታውቆ ከህግ ውጭ የተያዘ ማንም የለም ብሏል። ዳዊት ገልሞ ተጨማሪ ይዟል። ስማቸው እንዳይጠቀስ ጠየቁ አንድ የጎሮዶላ ወረዳ ነዋሪ ለአሜሪካ ድምፅ እንደተናገሩት በምስራቅ ጉጂ በአራት ቆላማ ወረዳዎች ማለትም የጎሮዶላ፣ ጉም የለለው፣ ሰባበሩ እና ሊበን ወረዳዎች ብዙ ሰዎች በቁጥጥር ስር እየዋሉ መሆኑን ተናግረዋል። ሀል ጅሩ ባኤ አደስ ማኒ ባኤ ጋሉ እንዳንደው ለሞት ያለው ሁኔታ በጣም አሳሳቢ ነው። ሰው ወጥቶ መግባት አይችልም። የመንግስት ሰራተኞች፣ ነጋዴዎች፣ አርቢቶ አደሮች፣ አርሶ አደሮች ጭምር እየታሰሩ ነው። ለምሳሌ እኔ በምኖርበት ጎሮዶላ ሰው ያለው ማሳ እንዳያርስ ውጡና ሸማቂዎችን አድኑ እያሉ ነው። ህዝቡ በጣም ትልቅ ችግር ውስጥ ነው ያለው፣ ይላሉ እስሩ እየተፈጸመ ያለውም በኦሮሚያ ልዩ ኃይል አማካኝነት መሆኑን እኚህ ነዋሪ ገልጸው እስረኞቹም በሀርቀላው ከተማ ፖሊስ ጣቢያ ውስጥ እንደሚገኙ ተናግረዋል። በተጨማሪም እስረኞቹ በቤተሰብ እንዳይጎበኙና ፍርድ ቤትም እንዳልቀረቡ ገልጸዋል። በሌላ በኩል አንድ የነገሌ ከተማ ነዋሪ በነገሌ ከተማ በተመሳሳይ ነጋዴዎች፣ በአካባቢው የሚኖሩ አርሶ አደሮች እንዲሁም በቅርብ ጊዜ በኮሮና በሽታ ምክንያት ወደ ቤተሰባቸው የተመለሱ የከፍተኛ ትምህርት ተማሪዎች በልዩ ኃይሎች እየታሰሩ ነው ብለዋል። ናኖነ ማ 2050 ካስጋ ማጋል ነገል ለቆፈት ነሞኒ ትላንትናና ዛሬ በነገል ላይ የታሰሩ ሰዎች ከ250 ሰዎች በላይ ይሆናሉ። ከነዚህ 11 የፖሊስ አባላት የዞን እንዲሁም የወረዳ አስተዳደር ካቢኔ አባላትም አሉበት ይላሉ እኚህ ነዋሪ ተናገሩ። ነሞ እዱ ካቢኔ ጎዲናለ ካቢኔ አናለ ንሳ ም ገማት ማ መን ንለማ ና ንተን የሊበን ወረዳ የጸጥታ ቢሮ ኃላፊ መንግስት እርምጃውን እየወሰደ የሚገኘው በአካባቢው የተለያዩ ወንጀሎች በመፈጸም የሚታወቁ የወነግ ሸማቂዎችን በቁጥጥር ለማዋል ነው የሚል ምላሽ ሰጥተዋል። ኦላንዱማን የህግ በላይነት ለወንድ ለሴትም ነው። ሁሉም ሰው ሕግ ማክበር አለበት። ሴት ወንጀል አሰራም የሚል ድምዳሜ የለም። የሀገሪቱ ሕግ እንደሚለው ሁሉም ተጠርጣሪዎች ጉዳያቸው የሚመረመር ይሆናል። ስለዚህ ሴቶች አሊያም አዛውንቶች ታሰሩ የሚባል ነገር የለም። ማንኛውም በወንጀል የተጠረጠረ ሰው በቁጥጥር ስር ውሎ ጉዳዩ የሚመረመር ይሆናል ይላሉ። የኦሮሚያ ጸጥታ ቢሮ ኃላፊ ኮሎኔል አበበ ገረሱ መንግስት የእስር እርምጃ እየወሰደ ያለው በታጣቂዎች ላይ እንጂ በሰላማዊ ዜጎች ላይ አይደለም ብለዋል። በዚህ ሂደትም የትኛውም ሳይቀር አስረግጠው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አመሰግናለሁ ዳዊት ለዘገባው ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ዝግጅቶቻችንን ሁሉ ማግኘት ይችላሉ ያለፉ ዝግጅቶችንም ሊያገኙ ይችላሉ በፌስቡክ በትዊተር በሌሎችም ማህበራዊ መገናኛዎች በኢንስታግራም በዩቲዩብ ቪኦኤ አምሐሪክ ብላችሁ ተከተሉን ተነጋገሩ ተሳተፉ ሀሳቦቻችሁን አንሸራሽሩ ፌስቡክ ላይቭ አት ቪኦኤ አምሐሪክ ስርጭቶቻችንን በቀጥታ ማግኘት ትችላላችሁ። እንዲሁም በአሃዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ እንደመጣለን ከኦዲዮ ናው በተጨማሪም ደግሞ በእጅ ስልካችሁ ቪኦኤ ችኦርን ሞቢይ ላይ እንገኛለን። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉና በጥራት ማግኘት ትችላላችሁ። መሳተፍም ትችላላችሁ። ከዚህ መደበኛ ስርጭታችን በተጨማሪ በተመሳሳይ የአየር ሞገዶች ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡም እንጋብዛለን። የስልክ መስመራችን በነገራችን ላይ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ነው። በኢሜይል መልእክቶቻችሁን ልትልኩልን የምትፈልጉ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ላይ እንገኛለን በነገራችን ላይ የፋሲካ ዝግጅት እየተቀናበረ ነው። መልእክቶቻችሁን፣ አስተያየቶቻችሁን እንድትልኩልን እንጋብዛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያነች። ለዜናው ቆንጅት ታየ፣ ዋና አዘጋጅ ትዝታ በላቸው፣ እኔም ማስተናጋጃችሁ ሶሎሞን አባተ። በኮቪድ-19 ምክንያት ሁላችንም ከየቤታችን እየሰራን ነው። ይህንን ስርጭት እያቀረብንላቸው ያለ ነው። እስከ ምሽቱ አራት ሰዓት ከእናንተው ጋር ነን። አብራችሁን ቆዩ። አሁን ወደ ተከታዩ ዘገባ እንለፍ። ቻይና ተኮር ነው፣ ኮሮና ቫይረስን በአግባቡ ሳያጠናና አፋጣኝ እርምጃ ሳይወስድ ቀርቷል ሲሉ የዓለም የጤና ድርጅትን የሚወነጅሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለድርጅቱ እንዳይሰጥ ያገዱት ገንዘብ ጉዳይ እየተፈተሸ መሆኑን ትናንትም ተናግረዋል። የዋይት ሃውስ ቤተ መንግስት ሪፖርተራችን ፓትሲ ዊዳኩስዋራ ያጠናቀረችው ዘገባ አለ። አዳነች ፍሰሃዬ ታቀርበዋለች። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አስተዳደራቸው ለዓለም አቀፍ የጤና ድርጅት የሚያወጣውን ገንዘብ እንደሚያቆም ባለፈው ረቡዕ ማስታወቃቸው የሚታወስ ነው። የተባበሩት መንግስታት የጤና ድርጅት ቻይና ተኮር ነው በማለት ምርመራ እስከሚካሄድበት ጊዜ ድረስ ገንዘቡን አልሰጥም ነው ያሉት ፕሬዝዳንቱ። ትራምፕ ከቻይና ወደ ዩናይትድ ስቴትስ ጉዞ እንዳይደረግ ባለፈው ጥር ወር ባገዱበት ወቅት የዓለም የጤና ድርጅት በመቃወሙ ሲነቅፉት ቆይተዋል። የዓለም የጤና ድርጅት መመሪያ በጣም ወሳኝ በሆነው ጊዜ ድንበራቸውን ለመቆጣጠር እንዳይችሉ አድርጓል። ይህም ቫይረሱ በፍጥነት በዓለም ደረጃ እንዲዛመት አስችሏል። ትልቅ ስህተት ነው ምናልባትም ያውቁታል ነው የሚሉት ፕሬዚደንት ትራምፕ። ኮቪድ 19 መዛመት በጀመረበት ወቅት ፕሬዚደንት ትራምፕ ቻይናንና የዓለም የጤና ድርጅትን ሲያመጉስ ነበር። አሁን ግን አቋማቸውን ቀይረው ዩናይትድ ስቴትስ ለጤናው ድርጅት የሚሰጠውን የገንዘብ መዋጮ ለማቆም ዝተዋል። ዩናይትድ ስቴትስ ዋናዋ የጤናው ድርጅት ለጋሽ ናት። ባለፈው ዓመት ከ550 ሚሊዮን ዶላር በላይ መስጠቷ ታውቋል። ድርጅቱ ከሚያገኘው መላ መዋጮ ወደ 15 ከመቶ የሚጠጋ የምታዋጣው ዩናይትድ ስቴትስ ናት። ለጤናው ድርጅት የበዛ ገንዘብ በመስጠት ሁለተኛ ቦታ የሚይዘው የቢልጌትስ ተቋም ሲሆን ሦስተኛው ጋቪ አላያንስ የተባለው ነው። የሁለቱም ተቋሞች ባለቤት አሜሪካዊ ባለሀብት ቢልጌትስ ናቸው። ቢል ጌትስ የትራምፕን ውሳኔ አደገኛ ነው በማለት በትዊተር ባስተላለፉት መልእክት አውግዘውታል። የዓለም የጤና ድርጅት ለወረርሽኙ የሰጠው ምላሽ በቂ አይደለም በማለት የሚነቅፉት ብዙ ናቸው። በርካታ ሀገሮች የጤናው ድርጅት ያወጣውን መመሪያ ወደ ጎን ትተው የኮሮና ቫይረስ መዛመት እንደጀመረ በቻይና ጎብኚዎች ላይ እገዳ ደንግገው ነበር። ነገር ግን አንዳንድ ነቃፊዎቹ ሳይቀሩ በድርጅቱ ላይ ምርመራ መደረግ ያለበት ዓለም ወረርሽኝን ለማቆም ይታገል ባለበት ወቅት ሳይሆን የቫይረሱ መዛመት ከቆመ በኋላ ነው የሚል እምነት አላቸው። የዓለም የጤና ድርጅት የሕግ አማካሪ የነበሩት ጂያን ሉቻ ቡርችም ጭምር ትራምፕ አሁን ይህን በማድረጋቸው በጣም የተሳሳቱ ይመስለኛል። የእሳት አደጋ ሠራተኞች በአንድ ቤት ላይ የተነሳ እሳትን ለማጥፋት በሚታገሉበት ጊዜ የሚጠቀሙበትን የውሃ ቧንቧ ማጥፋትን ያክል ነው ያደረጉት። የሚከራከሩባቸው ነጥቦች ቢኖሩም እንኳን አሁን የሚደረግበት ጊዜ አይደለም፣ በማለት ቡርቺ ይነቅፈዋል። የዓለም የጤና ድርጅት ሥራ የኮዲቭ 19ን መዛመት መታገል ብቻ አይደለም። ፖሊዮን፣ ኩፍኝን፣ ወባን፣ ኢቦላን፣ የተመጣጠነ ምግብ እጦትንና ሌሎች በርካታ በሽታዎችን ለማቆም የመጣር ሥራም አለበት። ዩናይትድ ስቴትስ ያገደችው ገንዘብ የፈጠረውን ክፍተት ለመድፈን ከሌሎች አጋሮች ጋር እንደሚሠራ የዓለም የጤና ድርጅት ገልጿል። የድርጅቱ ዋና ሥራ አስኪያጅ ዶክተር ቴድሮስ አድሓኖም እኛ ስንከፋፈል ቫይረሱ በመካከላችን የተፈጠሩትን ስንጥቆች ተጠቅሞ ያጠቃናል ሲሉ ገልጸውታል። የዓለም የጤና ድርጅት በአሰራሩ ላይ ግልጽነትና ተጠያቂነት እንዲኖር ለማረጋገጥ ሲል ጊዜው ሲደርስ ግምገማ የሚያደርግ መሆኑን ግልጽ አድርጓል። ዊልሰን ማዕከል ውስጥ ቻይናንና ዩናይትድ ስቴትስን የሚመለከት የኪሲንጀር ተቋም ስራ አስኪያጅ ሮበርት ዴሊም በጉዳዩ ላይ ሀሳባቸውን ገልጸዋል። እንዲህ አይነቱ ጫና ምናልባትም አስፈላጊ ይመስለኛል። ምርመራ የማካሄዱ ውጤት እንደሚኖረው ተስፋ አደርጋለሁ። የዓለም የጤና ድርጅት በህዝባዊ ጤና ሳይንስ ብቻ እንጂ በቻይና ወይም በማናቸውም የዓለም መሪዎች ፍላጎት በማይመራ መልኩ ለውጥ የማድረግ ውጤት እንደሚኖረውም ተስፋ አደርጋለሁ ብለዋል ሮበርት ዴሊ። የዓለም የጤና ድርጅትን የሚነቁ ሰዎች ሳይቀሩ የዩናይትድ ስቴትስ የገንዘብ መዋጮ መንፈግ ሊያስከትል ይችላል የሚሉትን ጉዳት ማንሳታቸው አልቀረም። ቻይና በዓለም አቀፍ የጤና ድርጅት ላይ ተጽዕኖዋን ለማስፋት እድል ሊከፍትላት ይችላል የሚል ስጋት እንዳላቸው ጠቁመዋል። አመሰግናለሁ አዳነች። ወደ ተከታዩ ዘገባ እንለፍ። በኮቪድ-19 ስጋት ምክንያት ተዘግተው የነበሩ አንዳንድ የንግድ አካባቢዎች ስራ መጀመራቸውን እዚያው የሚገኘው ሪፖርተራችን አዲስ ቸኮል ዘግቧል። አዲስ፣ ዝርዝሩን ይዟል። የድሬዶ አስተዳደር የኮሮና ወረርሽኝን ለመከላከል አውጥቷቸው የነበሩ ክልከላዎችን የሚያላሉ እርምጃዎችን ወስዷል። አስቀድሞ ወደ ድሬዷ መግባትም ሆነ ጭኖ መሄድ ተከልክለው የነበሩ የሕዝብ አመላለሻ ተሽከርካሪዎች አሁን የመጫን አቅማቸውን ግማሽ እየጫኑ እንዲቀሳቀሱ ፈቅዷል። ከዚህ ባሻገር በሺዎች የሚቆጠሩ የከተማዋ ነዋሪዎች ይሰሩባቸው የነበሩ ሁለት ገበያዎች ከ17 ቀን በኋላ እንዲከፈቱ መወሰኑን የአስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ስቃይ አስታፈሳ አስታውቀዋል ካቢኔ የገበያ ቦታዎች ለው አጠቃላይ ነባራዊ ሁኔታ በመነሳት እና የህዝቡን ፍላጎትን በማየትና ነገር ግን ከዚህ ጎን ለጎን ደግሞ በሽታውን ከመከላከል ጋር ተያይዞ ያሉ ጥንቃቄዎችን ባልተጓደለና ለሱ ምንም አይነት ማሻሻያ ሳይደረግ የታይዋን የገበያ አዳራሽ የንግድ እንቅስቃሴ እንዲጀመር የተወሰነበት ሁኔታ አለ። የታይዋን የንግድ እንቅስቃሴ ሲጀመር በሁሉም በሮች ላይ አንደኛ የእጅ ንጽህና ሊያስጠብቁ የሚችሉ ግብአቶች መሟላት ይኖርባቸዋል። የሱቅ ባለቤቶች እያንዳንዱ ደንበኛ ለሚሰጡት አገልግሎት ማስክ በመልበስ እንዲሁም ሳኒታይዘርና አልኮል የመሳሰሉ የጥንቃቄ ቁሳቁሶችን በማሟላት መፈጸም ይኖርባቸዋል። የአሸዋ ገበያ ንግድም በተመለከተ ትክክለኛ መደብ ወይም መደብር ያላቸው የስራ እንቅስቃሴያቸውን በተሟላ ቀደም ሲል ባላቸው ጥንቃቄዎች ስራቸውን እንዲያከናውኑ፣ ነገር ግን በጣም በተጨናነቀ መልኩና ጥንቃቄም ርቀትን ጠብቆ ለመሄድም እንዲሁም ለግብይት ስርዓቱም አስቸጋሪ በሆነ መልኩ ያለውን መጨናነቅ ለመፍታት ደግሞ ባለው አቅራቢያ የኮኔል ሜዳ እና እንዲሁም በቅርባቸው ባለው አሸዋ ላይ ርቀትን ጠብቀው የንግድ ስርዓቱን እንዲያደርጉ እንጂ ባነበረበት እንዲቀጥል ያልተወሰነ መሆኑ በአንጻሩ የከተማ ዋነኛ የጫት መገበያያ እንዲዘጋ ተወስኗል። ጫት ተራ ገበያ መከላከል ስራችን ጋር ተያይዞ እንዲዘጋና ነገር ግን ይህንን ንግድ የሚያንቀሳቅሱ በሶስት የተለያዩ ቦታዎች ላይ እንቅስቃሴያቸውን እንዲያደርጉ ምችችትም የተደረገ ስለሆነ የሚያመቻች ግብረ ኃይል ዛሬና ከነገ ጀምሮ የሚያስተካክል ስለሆነ የጫት ተራ ገበያው እንዲዘጋ የተወሰነበት ሁኔታ አለት በኮኔል ሜዳ ለገሀሬ ሜዳና በሳቢያን ሜዳ ላይ ምችችት እንዲደረግላቸው፣ ከዛ ውጭ ግን እንዲዘጋ የተወሰነበት ሁኔታ ነው። ከገበያዎቹ ባሻገር ከሁለት ሳምንት በላይ ተዘግቶ የነበሩ የከተማ ሆቴሎችና ምግብ ቤቶችም ተከፍተው አገልግሎት መስጠት እንዲጀምሩ ተፈቅዶላቸዋል። ሆኖም በፌዴራል አስቸኳይ ጊዜ አዋጁ መሰረት አስፈላጊ የመከላከያ ስራዎች መስራት እንዳለባቸው አቶ ስቃይ አስምረውበታል። የሀረሪ ክልልም በተመሳሳይ የትራንስፖርት አገልግሎት በግማሽ መስጠት እንዲጀምር የወሰነ ሲሆን በገበያዎች ላይም እንዲሁም ማሻሻያዎችን አድርጓል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱመሊክ መሀመድ ይናገራሉ። ዋንደኛው ስላሴ ጫት ገበያ ነው። ማያመቸው ቦታ ነበረ፣ ገበያ አንድ ላይ ያንን የመነጠልና ራሱ ኮንን ትምህርት ቤት ሜዳ ላይ የወሰድንበት ሁኔታ ነው ያለው። ሌላኛው ገበያ መናኸሪያ ነው። ሀገር የሚመጡ መኪናዎች እዛ ነበር የሚገቡት። ለበሽታው ተጋላጭ ስለሆነና መኪናና ሰውም በጣም ተጨናንቆ የሚንቀሳቀስበት ፊት ለፊቱም ውስጡም ገበያ የሚካሄድበት ቦታ ስለነበረ ያንንም የበተን ስራን የሰራ ነው። በጅጅጋ በኩል የሚመጡ ገበያዎች ደከር አካባቢ ያለ ሜዳ ላይ እንዲጠቀሙ፣ በድሬዳዋ በኩል የሚመጡ በላይኛው በአመሬሳ የሚገቡ ተሽከርካሪው ደግሞ ከተማ ውስጥ ያለው ስቴዲየም ወይንም የቀድሞ አሮጌ ስቴዲየም እዛ እንዲጠቀሙ ነው ያደረግነው። እዛው በተቻለ አቅም ርቀታቸውን እንዲጠብቁ፣ መታጠቢያ ውሀ እንዲጠቀሙ እንደዚህም ነው ሰው ርቀቱን የሚጠቀም ቋሚ የሆነ የቀስቀሳ ማይክራፎን እናስቀምጠን እዛ በድሬዳዋ ከሁለት ሳምንት በፊት የኮሮና ቫይረስ ተገኝቶባቸው የነበሩ ጥንዶች አሁን በጥሩ የጤና ይዞታ ላይ እንደሚገኙ አስተዳደሩ አስታውቋል። ከእነሱ ጋር ንክኪ የነበራቸው ቤተሰቦቻቸው በሙሉ በተደረገላቸው ምርመራ ከቫይረሱ ነጻ ሆነው ተገኝተዋል። ይህ ሁኔታ ሰሞኑን እየተወሰዱ ካሉ ተከታታይ እርምጃዎች ጋር ተደምሮ በህብረተሰቡ ዘንድ የመዘናጋት አዝማሚያ እየፈጠረ ነው የሚሉ ብዙዎች ናቸው። የሐረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊው አቶ አብዱል መሊክ እየታየ ያለው መዘናጋት ከግንዛቤ ጥረት የመነጨ አይደለም ባይ ናቸው። በአብዛኛው ህብረተሰብ መረጃው ደርሶታል ጥንቃቄ ማድረግ ያለበትን ደረጃም ግንዛቤ አለው። ግንዛቤውና የባህሪ ለውጡ ነው እኩል አልሄደም። እስከ ገጠር ድረስ ወርደን ግንዛቤው አለው የል ለምቢለውን ቼክ ስናደርግ ገጠር ድረስ ወርደን መቶ ፐርሰንት ሊባል በሚችል ህብረተሰቡ ስለ በሽታው እና ስለ በሽታው መተላለፊያ መንገድ ሰምቷል። ግን በዛ በሰማው ልክ ፕራክቲስ እያረጋል። የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ እንደ ድሬዳዋ ያለው ነባራዊ ሁኔታ ስጋትን የሚጨምር እንጂ የሚቀንስ አይደለም ይላሉ። በጣም እንደጨመረ ነው ላ እንደምታውቁት ከሶስት መቶ ና አራት መቶ በላይ በሽተኛ ነው እየተገኘ ያለው እና ጅቡቲ ደግሞ በጣም ቅርብ ነው። ለድሬዷ ሰዎች ደግሞ በከፍተኛ ሁኔታ እየመጣ ነው በቦርደር ማለት ነው። ስለዚህ እሱን ለመቅረፍ እኔ የተደጋጋሚ ጊዜ በመግለጫ የምስል ፖይንት ካላነሳ አላልፍም። በማስተማሪያ ነገርን ያለ ነው። ስጋት ከፍተኛ እንደሆነ ከጅቡቲ የሚመጡ ሰዎች እንዲጠቅሙን እኛም ደግሞ ቦርደር ላይ ቆመን ልኬት እየሰራን፣ ስልካቸውን የሚወሰድን መረጃ እየተበሰበን ነው እና ከዛ አንጻር እዚህ ከተማ ውስጥ እንኳን ፖሊሲ የሆነ ሰው ባይኖረንም ድሬዷ እንደማለት ስለሆነ ከድሬዳዋ በቅርብ ርቀት የምትገኘው ጅቡቲ በዛሬ ሁለት የተገኙ ውጤቶችን ጨምሮ የኮሮና ቫይረስ የተገኘባቸው ዜጎቿ ቁጥር 591 መድረሱን መገናኛ ብዙኃን እየዘገቡ ናቸው። ከዚህ አንጻር ከጅቡቲ ጋር በቅርብ ርቀት የምትገኘው የድሬዳዋ ነዋሪዎች አስፈላጊውን የጥንቃቄ እርምጃዎች ከመቼውም ጊዜ በላይ አሁን መውሰድ አለብን ሲሉ ወይዘሮ ለምለም ይመክራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ። በኮቪድ-19 ወረርሽኝ ውስጥ ከመገናኛ ብዙሃን ምን ይጠበቃል? አዘጋገቡስ እንዴት ሊሆን ይገባዋል? በሚሲሲፒ ዩኒቨርሲቲ የጋዜጠኛነትና የኮሚኒኬሽንስ መምህር የሆኑትን ዶክተር ዘነበ በየነን ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው አነጋግሮ ተከታዩን ዘግቧል። በዩኒቨርሲቲ ኦፍ ሚሲሲፒ ጋዜጠኝነትና ኮሚኒኬሽን መምህር የሆኑት ዶክተር ዘነበ በየነ ጋዜጠኞች በዚህ ዓለምን ባስጨነቀው የኮሮና ቫይረስ ስርጭት ወቅት ትክክለኛና ፈጣን መረጃ ለሕዝቡ በማቀበሉ በኩል ከፍተኛ ኃላፊነት እንዳለባቸው ነው የሚናገሩ። መረጃ የማግኘት ትክክለኛ መረጃ የማግኘት የመፍትሄው አካል ነው። ሁላችንም አሁን ስለዚህ ስለሚባለው ቫይረስ ምናልባትም በጣም አስፈሪ ከሚያደርገው ነገር አንዱ ከምናቀው ነገር የማናቀው ነገር የበለጠ ስለሚመስለኝ ነው እና ይሄንን በተመለከተ ጋዜጠኞች ከሙያተኞች ከሳይንቲስቶቹ፣ ከሐኪሞቹ በሽታው ምንድን ነው? ቫይረሱ እንዴት ነው የሚተላለፈው? በአለም ላይ ያለው ስርጭት ምን ይመስላል? ይሄንን በሽታ ቫይረስ ስርጭት በስኬት የተወጡ ሀገሮች ለምሳሌ እንደነ ደቡብ ኮሪያ አይነት ምን አይነት ዘዴ ተጠቀሙ? ከነሱ ምን እንማራለን? በዚህ ቫይረስ በከፍተኛ ሁኔታ ከተጎዱት ሀገሮች እነ ጣሊያን ምን ማድረግ ነበረባቸው? ምን አላደረጉም? ከነሱ ምን እንማራለን? እንግዲህ ጋዜጠኝነት እነዚህ እነዚህ ነገሮችን ሩቅ የሆኑ ነገሮችን አቅርቦ የማምጣት አገራዊ አቀራረብ በማልበስ ህዝቡ ሊረዳው በሚችለው መልኩ እነዚህን መረጃዎች በወቅቱ ትክክለኛ የሆኑ መረጃዎችን ማቅረብ አንደኛ ህዝቡ እንዲረጋጋ ይጠቅ ይረዳል። ሁለተኛና ዋነኛው ነገር ደግሞ ህዝቡ ራሱን እንዲከላከል አስፈላጊውን ጥንቃቄ እንዲያደርግ አስፈላጊውን እርምጃ እንዲወስድ ያደርጋል። በሌላ አነጋገር ሚዲያው ጋዜጠኞች በሳይንቲስቱና በህዝቡ መካከል ድልድይ ሆነው ትክክለኛ መረጃ ወቅቱን በጠበቀ ሁኔታ ወደ ህዝቡ የሚያደርሱበት ትልቅ ሀገራዊ ግዴታቸውን የሚወጡበት ትልቅ እድል የሚፈጥርላቸው ይመስለኛል። ከጋዜጠኞች ቅድም ያልኳቸው ዋና ዋና ነገሮች ይጠበቃል። ትክክለኛ መረጃ ወቅቱን በጠበቀ ሁኔታ ለህዝብ ማቅረብ። ምናልባትም እንደ አንዳንድ ወቅቱ ከፖለቲከኞቹ ሳይሆን ከሳይንቲስቶቹ፣ ከሐኪሞቹ፣ ጉዳዩ በቀጥታ ከሚመለከታቸው አካላት መረጃን በማግኘት በትክክል ወቅቱን በጠበቀ ሁኔታ ለህዝቡ ተደራሽ ማድረግ ከጋዜጠኛው ይጠበቃል። ትክክለኛ መረጃ የማገኘው የት ነው? ትክክለኛው መረጃ ምንድን ነው? የሚሉትን ነገሮች ከሁለት ከሶስት፣ ከአራት፣ ከተለያዩ የዜና አውታሮች፣ ከተለያዩ ምንጮች መረጃን ማግኘት አይቲንክ ትክክለኛ እርምጃን ይመስለኛል። ጋዜጠኝነት ከማህበረሰቡ ጋር እለት ተዕለት የሚያገናኝ የሙያ መስክ መሆኑ ይታወቃል። በተለይም ጋዜጠኞች ቃለመጠይቅ በሚያደርጉበት ወቅት እንዲሁም ስቱዲዮ በጋራ በሚጠቀሙበት ጊዜ ሊያደርጓቸው የሚገባቸው ጥንቃቄዎች እንደምን ያሉ ናቸው በማለት ዶክተር ዘነበን ጠይቄያቸው ነበረ። ህዝብን ከአደጋ መታገድ የምንችለው እኛ ከአደጋ መታደግ ስንችል ነው። እነዚህን የምናደርጋቸው ደግሞ ምናልባት ትናንሽ ነገሮች ናቸው ብለን በየዕለት ተግባራችን የምናደርጋቸው ነገሮች ትልቅ ለበሽታው መስፋፋት መንገድ ሊሆኑ ይችላሉ፣ ድልድይ ሊፈጥሩ ይችላሉ እና እነዚህን ነገሮች ማወቅ ያስፈልጋል። ለምሳሌ አንተ የጠቀስካቸው ስቱዲዮ በምንጠቀምበት ምንድን ነው ርቀታችን? ምን አይነት ጥንቃቄ ልናደርግ ይገባል? ምን አይነትስ ርቀት ልንጠብቅ ይገባል? የሚሉትን ነገሮች ማየት ያስፈልጋል። የድምፅ መቅረጫዎቻችን ምናልባት ለቃለ መጠይቅ በምንወጣበት ሰዓት ምን ያህል ርቀት ጠብቀን ነው መረጃ ማግኘት ያለብን? እነዛንስ መሳሪያዎቻችን ኃላፊነት በተሞላበት እንዴት ነው ልንጠቀም የሚገባው? ከመጠቀማችን በፊት ምን ማድረግ አለብን? ከተጠቀምን በኋላ ምን ማድረግ አለበት? ምን አይነት ርቀት መጠበቅ አለበት? እነዚህ ነገሮች በሙሉ ራስን መጠበቅ ብቻ አይደለም፣ ሕይወት አድን የሆኑ ስራዎች ናቸው። ሕይወት ሊያድኑ ይችላሉ። ሕይወት ሊቀጥፉ ይችላሉ። እነዚህን በአግባቡ ባለመወጣታችን ምናልባትም በሽታው የምናሰራጭ ዋናው መንገድ የኛ በአግባቡ በአድክሮ ልናደርግ የሚገባንን ነገር ባለማድረጋችን፣ መውሰድ የሚገባንን ጥንቃቄ ባለመውሰዳችን፣ ምናልባትም ቅድም እንዳልኩት እንደ መድኃኒት የፈለግነው ነገር መርዝ ሆኖ ራሳችንን ሊያጠፋ ይችላል። ህብረተሰባችንን ሊጎዳ ይችላል። ስለዚህ መረጃ ለመሰብሰብ በምንወጣበት ሰዓት ከመሳሪያዎቻችን ከመጠቀማችን በፊት ምን ማድረግ አለብን? ከተጠቀምን በኋላ ምን ማድረግ አለብን? የሚሉት አይ ቲንክ ትልቁ የስራ ትልቁ አካል ይመስለኛል። እንዳልኩት ራሱን የማይጠብቅ ጋዜጠኛ ሌላውን ሊጠብቅ አይችልም። ለራሱ ሊጠነቀቅ የማይችል ጋዜጠኛ ለሌላው ሊጠነቀቅ አይችልም። እና በዚህ ወቅት እንደ ሌላው ጊዜ ሁሉ ከፍተኛ ኃላፊነት አለብን። ይሄንን ፈተና በታላቅ ስኬት ልንወጣ የምንችለው የተቀናጀ ስራ በመስራት ከፍተኛ ኃላፊነት የተሞላበት ስራ በመስራት ጥንቃቄ፣ ከፍተኛ ጥንቃቄ በማድረግ ራሳችንንም ሌሎችንንም መጠበቅ ስንችል ብቻ ይሄንን ፈተና በስኬት ልንወጣው እንችላለን። ድምጽ ሬዲዮ ዳንኤል አርጋው ነኝ፣ ከሎስ አንጀለስ ካሊፎርኒያ አመሰግናለሁ። ዳንኤል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽ ባልደረቦቻችን ስም የምንሰናበታችሁ፣ ለቅንብሩ አብሮኝ ያለው ንጉሱ ታምሬና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ጤና ይስጥልን። በደህና አደሩ።